የኢትዮጵያ መንግስት ኮምፒውተሬ ላይ የስለላ ማልዌር ልኮብኝ ሲሰልለኝ ቆይቷል ሲሉ ኪዳኔ ተብለው የተጠሩ አሜሪካዊ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የወረዳ ፍርድ ቤት ክስ መስርተው ጉዳዩ ትናንትና ዳኛ ፊት ቀርቧል። የከሳሽና የተከሳሽ ጠበቆች ረጅም ክርክር አድርገዋል። የኢትዮጵያ መንግስት ጠበቆች ክሱ ውድቅ እንዲደረግ ጠይቀዋል። ሃኪንግ ቲም የተባለው ጣሊያን ውስጥ የሚገኝ የስለላ ማልዌር ሰሪ ኩባንያ ከኢትዮጵያ መንግስት ጋር ያለውን ግንኙነት ማቋረጡን አስታውቋል። ሰሎሞን አባተ ተጨማሪ ይዟል። ለደህንነቴና ለቤተሰቤም ደህንነት ስለምሰጋ ስሜ ኪዳኔ ተብሎ ይጠራ ያሉት የሜሪላንድ ነዋሪ አሜሪካዊ ኤሌክትሮኒክ ፍሮንቲየር ፋውንዴሽን በሚባለው የሲቪል ነጻነቶች ተሟጋች ተቋም ይወከላሉ። በምህፃር ኢኤፍኤፍ ተብሎ የሚጠራውና በኢንተርኔት ላይ ሐሳብን የመግለጽ ነጻነትን ለማስከበር እንደሚሟገት የሚናገረው ድርጅት ልክ የዛሬ ዓመት ሐምሌ 11 2006 ዓ.ም ዋሽንግተን ዲሲ ለሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት ባስገባው ባለ 46 ገጽ የክስ ማመልከቻ የሚሟገትላቸው አሜሪካዊ የግል ህይወት መደፈሩን አስታውቋል። የኢትዮጵያ መንግስት የኢትዮጵያ ተወላጅ ኑትና ላለፉት 22 ዓመታት አሜሪካ ውስጥ በሚኖሩት ኪዳኔ የግል ኮምፒውተር ወይም ላፕቶፕ ላይ ፊንፊሸር የሚባል የስለላ ፕሮግራም ወይም ማልዌር መላኩንና መጫኑን የኢኤፍኤፍ ተሟጋችና የኪዳኔ ተጠሪ ናታን ካርዶዞ ለፍርድ ቤቱ ተናግረዋል። በዚህም የኪዳኔን የስካይፕ ንግግሮች እየጠለፈ ሲያዳምጥ መቆየቱንና የኢሜይል መልእክቶቻቸውንም ሲያነብና በኢንተርኔት የሚያደርጓቸውን ፍለጋዎችና ስራዎችም ሲከታተል መቆየቱን ጠበቃው አመልክተዋል። ሚስተር ካርዶዞን ከችሎቱ ሂደት በኋላ አግኝቼ ስጠይቃቸው እጅ ከፍንጅ ነው የያዝናቸው ብለውኛል። የኢትዮጵያን መንግሥት መሆኑ ነው። እጅ ከፍንጅ ነው የያዝናቸው። በእርግጥ ይህ በሚስተር ኪዳኔ ላይ መድረሱ ያሳዝናል። ነገር ግን መንግሥቱ የኪዳኔን የስካይፕ ንግግሮች ሲጠልፍና ሲያዳምጥ መያዛችን ዕድለኞች ነን። እናም በኢትዮጵያ መንግስት ላይ በስልክ ንግግሮች ጠለፋ ሕግ መሰረት በፌዴራሉ ፍርድ ቤት ክስ መመስረታቸውን ተናግረዋል። ካርዶዞ ካርዶዞ ለፍርድ ቤቱ ባሰሙት ክርክር ከጥቅምት ሁለት ሺህ አምስት ዓመተ ምሕረት በኢትዮጵያ አቆጣጠር ነው፣ በዘለቀው ጊዜ ተከላካዩ ወይም ተከሳሹ በኪዳኔ ኮምፒውተር ላይ የድብቅና ጎጂውን ፊንስፓይ ማልዌር መጫኑን የኢንተርኔት ግንኙነቶቻቸውንና እንቅስቃሴዎቻቸውን ሁሉ መጥለፉንና መከታተሉን ተከሳሹ ማለትም የኢትዮጵያ መንግስት ማልዌሩን የላከላቸው ከወርድ ዶኪውመንት ጋር በተያያዘ አባሪ መሆኑን ከዚያም በአቶ ኪዳኔና በመላ ቤተሰባቸው ላይ ስለላ ሲያካሄድ መቆየቱን አብራርተዋል። ኪዳኔ የሚጠይቁት በክሱ አቀራረብ መሠረት ኢትዮጵያ ቀድታ የያዘቻቸው የኪዳኔ የስልክ ምልልሶች፣ የግል ህይወታቸው ወይም ገመናቸው መደፈር፣ በቤተሰባቸው የኢንተርኔት እንቅስቃሴ ላይ የተደረገው ክትትል አግባብነት የሌለውና ህገወጥ ነው ተብሎ እንዲበየንላቸው ነው። የግል ህይወታቸው በመደፈሩ በስልክ ንግግሮች ጠለፋ ህግ በተደነገገው መሰረት የጉዳት ካሳ እንዲከፈላቸው የሚያቀረቡት ክስ በተራ ቁጥር አስራ ሁለት ላይ ይጠይቃል። በእርግጥ ይህንን ያህል ተብሎ በክሱ ላይ የሰፈረ ቁጥር የለም። የኢኤፍኤፉ ነገረ ፈጅና በችሎቱም ላይ ቀርበው የተሟገቱት ካርዶዞ ጥያቄው የገንዘብ አይደለም ይላሉ። ይሄ ጉዳይ የገንዘብ ጥያቄ አይደለም። አቶ ኪዳኔ የሚፈልጉት የተፈጸመባቸው አድራጎት ሕገ ወጥ መሆኑንና ሰዎች ቤታቸው ውስጥ ሆነው የሚያደርጓቸውን የስልክ ንግግሮች ያለ ፍርድ ቤት ትእዛዝ መጥለፍ ሕገ ወጥ መሆኑን ዳኛው እንዲፈርዱላቸውና እንዲቆም እንዲደረግ ነው። የኢትዮጵያ መንግሥት ጠበቃ ራበርት ቻሮ የኮምፒውተር አድራሻ ሊጭበረበር እንደሚችል ከመጠቆም በስተቀር አድራጎቱ አልተፈጸመም ሲሉ በችሎቱ ላይ በግልጽ አልተከራከሩም። ይልቅ የእርሳቸው መከራከሪያ የአሜሪካ ፍርድ ቤት ጉዳዩን የማየት ወይም የመዳኘት ሥልጣን የለውም ነው፣ ክሱ ውድቅ ይደረግ ነው። አንድም በክሱ ውስጥ የተጠቀሰው አድራጎት መነሻ የዩናይትድ ስቴትስ ግዛት አይደለም፣ በሌላ በኩል ደግሞ ተከሳሹ ሉዓላዊ የሆነ መንግሥት ነው። ገለጥ ያለ ማብራሪያ እንዲሰጡኝ የግሪንበርግ ቶሬግ የሕግ አገልግሎቶች ቢሮውን ጠበቃ ሚስተር ቻሮውን ችሎቱ ከተነሳ በኋላ ጠይቄያቸው ነበር። በጉዳዩ ላይ ማብራሪያ ከኤምባሲው መጠየቅ እንደምችል ነግረውኝ ተለያይተናል። ለማንኛውም ይህንን የውጭ መንግሥትና ያለመደፈር ወይም ያለመከሰስ ወይም የኢሚኒቲ ጥያቄ ለተሟጋቹ ካርሎ ዘዋን ስችላቸው ነበር። የውጭ መንግስታት የማይከሰሱባቸው አንዳንድ ጉዳዮች አሉ። ይህ ግን ከነዚያ አንዱ አይደለም ብርቱ ወንጀሎች በአሜሪካም ይሁን በፈረንሳይም ይሁን በጀርመን ምድር ላይ ቢፈጸሙ ያስጠይቃሉ። የውጭ መንግሥት ስለሆነ ብቻ ሙሉ በሙሉ አይከሰስም ማለት አይደለም። የንግድ ጥፋት፣ ውል ማቋረጥ በመሳሰሉ ጉዳዮች ሊከሰሱ ይችላሉ። የግል ሕይወት ወይም ገመናን መድፈር ግን ያስጠይቃል። የአሜሪካም ሆነ ዓለም አቀፍ ሕግጋት በዚህ ጉዳይ ላይ ግልጽ ናቸው። የኢትዮጵያን መንግሥት መከራከሪያ ታዲያ የተሟጋቹ ኤሌክትሮኒክ ፍሮንቲየር ፋውንዴሽን ጠበቃ እንዴት ነው የሚገነዘቡት? Ethiopia argues that foreign governments have the right to wiretap anyone Ethiopia in the If you take it to its logical conclusion, it goes a little bit further than that, even. Uh, their argument is. ከዚህም ገፋ ይላል የሚከራከሩት ኢትዮጵያውያን ሰላዮችን በአካል ወደ አሜሪካ ቢልኩ እንኳ ማድረግ የሚቻል ነገር የለም ብለው ነው። ይህ ደግሞ ስህተት ነው። ስለዚህ እኛ የጠየቅነው ጉዳዩ እንዳይቋረጥ ወይም ወደፊት እንዲገፋ ዳኛው እንዲወስኑልን ነው። ይህን ለሁለት ሰዓታት ተኩል የዘለቀ ክርክር ዳኛው ራንዶልፍ ሞስ አዳምጠዋል በጥያቄና መልስ ማብራሪያዎችንና ማገናዘቢያዎችን በመጠየቅ አከራክረዋል። ውሳኔያቸውን በቅርቡ እንደሚያሳውቁ በዩናይትድ ስቴትስ ፌዴራል ፍርድ ቤት የወረዳው ምድብ ችሎት ዌብሳይት ላይ እንደሚወጣ አሳውቀው ችሎቱ ተነስቷል። የኢትዮጵያ መንግሥት ጠበቃ ራብርት ቻረው በሰጡኝ ምክር መሠረት ዋሽንግተን ዲሲ የሚገኘው በአሜሪካ የኢትዮጵያ ኤምባሲ ተጨማሪ ማብራሪያ እንዲሰጥበት ለመጠየቅ ተደጋጋሚ ሙከራዎችን ባደርግም መልእክቶችን ብተውም መልስ ማግኘት አልቻልኩም። የዳኛ ሞስ ውሳኔ ምንም ይሁን ምን እንርታም እንረታ በጉዳዩ እንገፋለን ብለዋል። የኢኤፍኤፉ ጠበቃ ኔት ካርዶዞ በእርግጥ ረጅም ጊዜ የሚጠይቅ ጉዞ ይሆናል፣ ግን ይገባዋል ብለዋል። በሌላ በኩል ደግሞ ለኢትዮጵያ መንግሥት የስለላ ማልዌሮቹን ይሸጣል ተብሎ የሚጠረጠረውን ተቀማጭነቱ ጣሊያን የሆነውን ደ ሃኪንግ ቲም የሚባለውን ድርጅት የንግድ ዳይሬክተር ኤሪክ ሬብን አግኝቼ ነበር። በኢሜይል በሰጡኝ መልስ ኢትዮጵያ የእኛን ቴክኖሎጂ ዩናይትድ ስቴትስ ውስጥ ያሉ ጋዜጠኞችን ለመሰለል ትጠቀማለች ሲል ሲቲዘን ላብ የሚባለው ቡድን በአውሮፓውያኑ የዘመን አቆጣጠር በ2014 ዓ ም ሪፖርት ማውጣቱን አስታውሰዋል። ሚስተር ሬ አክለውም በጉዳዩ ላይ ምርመራና ማጣሪያ ማድረጋቸውን በኩባንያቸው ውስጥም ብዙ አስተያየቶች መንጸባረቃቸውንና መንሸራሸራቸውን በኢሜላቸው ላይ ጠቁመው ሐኪንግ ቲም ከዚህ ደንበኛ ጋር ያለውን ግንኙነት አቋርጧል ብለዋል። ለሐኪንግ ቲም ከዚህ ቀደም ከደንበኞቹ ጋር ያለውን ግንኙነትና እነማን እንደሆኑ እንደማይናገር ለቪኦኤ ተናግሮ የነበረ ቢሆንም በዛሬው ኢሜይል ላይ ግን ሚስተር ኤሪክ ሬብ ድርጅታቸው ከኢትዮጵያ የመንግሥት መስሪያ ቤት ጋር ግንኙነት እንደነበረው አረጋግጠዋል። በደንቦች መመራትና የግንኙነታችንን ትክክለኛነት ማሳያ ሊሆን የሚችል የሕግ መሰረትን ያስፈልገን እንደነበር እናውቅ ነበር ብለዋል። የሐኪንግ ቲም የገበያ ዳይሬክተር ለአሜሪካ ድምፅ ሰሎሞን አባተ ነኝ። ዋሽንግተን we'll be